የኒው ጀርዚው ዴሞክራት ሴናተር ቦብ መንዴዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባወጡት የጋራ መግለጫ የዩናይት ስቴትስ መንግስት ሰሞኑን የጣለው የቪዛ ማዕቀብ ጥሩ ጅምር ቢሆንም ሌሎች ተጨማሪ ጠንካራ እርምጃዎች ግን ያስፈልጋሉ። ዩናይትድ ስቴትስ በኢትዮጵያ ላይ መሬት የያዘ ያሉትን ውሳኔ ማሳለፍ ይኖርባታል ሲሉም ማሳሰባቸው ተመልክቷል። በሌላ በኩል የኦክላሆማው ሪፐብሊካን ሴናተር ጄምስ ማውንቴን ኢንሆፍ በበኩላቸው ሰሞኑን ከምክር ቤቱ ፊት ቀርበው በሰጡት መግለጫ የግጭቱ መንስኤና አመጣጥ ያሉትን ምክንያት አስረድተው ዩናይትድ ስቴትስ መንግስት አሸባሪውን ህወሓትንና የኢትዮጵያን መንግስት በኩል አይን ተመልክቶ ያስተላለፈው ውሳኔ ስህተት ነው ብለዋል። የህግ አውጪዎቹ በተለያዩ መድረኮች የሰጡትን አስተያየት የተከታተለው ደረጀ ደስታ ያጠናቀረውን ዘገባ የደንገረመው እንዲህ ታቀርበዋለች። ሁለቱ የምክር ቤት አባላት ሴኔተር ባብ መንደዝ እና የተወካዮች ምክር ቤቱ አባል ግሪጎሪ ሚክስ ባጋራ በወጡት የአስተያየት መልእክታቸው በትግራይ ክልል እየተካሄደ ያለው ጦርነት ወደ ሰባት ወራት የተጠጋው መሆኑን ገልጸው የሚከፈለው ሰብአዊ ዋጋ እየጨመረ ነው ብለዋል። በሺዎች የሚቆጠሩ ሰላማዊ ዜጎች ቆስለዋል ወይም ተገድለዋል። በዘፈቀደ የተገደሉ የጅምላ ፍጅቶችና ፆታዊና ፆታን መሰረት ያደረጉ ጥቃቶች፣ በግዳጅ የሚካሄዱ መፈናቅሎች፣ ሌሎች የሰብአዊ መብት ጥሰቶችም ተፈጽመዋል ነው ያሉት። ሕግ አውጮቹ ሕጻናት ለእስርና ለጉልበት ብዝበዛ እየተዳረጉ ነው። የጤና ማዕከላትና ትምህርት ቤቶች፣ ዩኒቨርሲቲዎችና የስደተኛ ካምፖች ወይ ተዘርፈዋል ወይ ወድመዋል። በዚህኛው የአፍሪካ ክፍል የምግብ እጥረት መኖሩ የታወቀ ቢሆንም አሁን ደግሞ ሂደቱ በመስተጓጎሉ ከፍተኛ የረሃብ ምልክት እየታየ ነው በማለት ደርሷል ያሉትን አደጋ ዘርዝረዋል። ይህ እልቂት ልክ በአንድ የጦርነት አጋጣሚ የተከሰተ ውጤት አድርገን የምንገልጸው አይደለም። አሁን እያየ ነው ያለነው በተቀናጀ ዘመቻ ሆን ተብሎ የሚፈጸም እያንዳንዱ ድርጊት ወደ ጦር ወንጀለኛነት ሊያድግ የሚችልና በሰው ልጆች የተፈጸመ ወንጀል ይመስላል ብለዋል። ሕግ አውጪዎቹ በመግለጫቸው የኢትዮጵያ ግዛት በሆኑ ሌሎች ክልሎች ውስጥ እየተፈጸመ ያለው ስቃይም በዓለም አቀፉ ማህበረሰብ በቂ ትኩረት አልተሰጠውም ብለዋል። በሀገሪቱ ትላልቅ በሆኑ ሁለቱ ብሔሮች በአማራና ኦሮሞ ሰላማዊ ዜጎች ላይ የሚደርሰው ጥቃትም እየተስፋፋ ነው። በሀገሪቱ ያሉት አነስ ያሉት የብሔር ክፍሎችም በተመሳሳይ ሁኔታ ለረዥም ጊዜ በመካከላቸው ባለው ሁኔታ ሳቢያ ጥቃት እየደረሰባቸው ነው። ይሁን እንጂ ከመንግስት ቁጥጥር ውጭ የሆኑ ታጣቂዎች የመንግስት ደህንነት አካላትን የከፋፈሉ ሲሆን ተጠያቂነትም የሌለባቸው በመሆኑ ላለው ስቃይና መከራ አስተዋጽኦ አድርገዋል ብለዋል። መጪው የኢትዮጵያ ምርጫን አስመልክቶ ባሰፈሩት አስተያየታቸው ጥቂቶች መጪውን የኢትዮጵያ ብሔራዊ ምርጫ ነፃና ፍትሐዊ የመሆን እድል ይኖረዋል ብለው እንደሚያምኑ ገልጸው እየተስፋፉ ባሉ ግጭቶች ሳቢያ የምርጫ ቁሳቁሶቹ አቅርቦት ችግር በመኖሩ በተለያዩ የሀገሪቱ አካባቢዎች የሚኖሩት ብዙዎቹ ድምጻቸውን መስጠት እንዳይችሉ ያግዳቸዋል። የጠቅላይ ሚኒስትሩ ተቺዎችና ደጋፊዎቻቸው በእስር ላይ እንዲቆዩ የተደረጉ ሲሆን መንግስትም ሁልጊዜ ፍትሕ የማግኘት ሂደቱንና መብታቸውን ሲነፍግ ቆይቷል። ቁልፍ የሆኑ የተቃዋሚ ፓርቲዎችም እንቅስቃሴያቸው ስለተገደበ ከምርጫው ሂደት ራሳቸውን ለማግለል ተገደዋል። በተጨማሪም ለህዝባዊ ውይይትና ለሚዲያ ተደራሽነት ያለው እድልም ወዲያውኑ የተዘጋ በመሆኑ ፍርሃት እና ራስን ሳንሱር የማድረግ አዝማሚያን ፈጥሯል ብለዋል። ጠቅላይ ሚኒስትር አብይና ገዢ ፓርቲያቸው ብልጽግና ከነሱ በፊት እንደነበረው አምባገነን አስተዳደር ተመሳሳይ መንገድ መከተል እንደፈለጉ ግልጽ አድርገዋል ያሉት ህግ አውጪዎቹ ይህም በሀገሪቱ ለመጀመሪያ ጊዜ ተስፋ ተደርጎበት የነበረውንና በየአምስት ዓመቱ የሚደረገውን እውነተኛ ዴሞክራሲያዊ ምርጫ ተስፋ እንዳይኖረው አድርገዋል ብለዋል። የባይደን አስተዳደርም የወቅቱን ሁኔታ ለመከታተል ያሉትን የዲፕሎማቲክ አማራጮችን ሁሉ አሰማርቷል። ፕሬዚዳንቱ፣ ምክትል ፕሬዚዳንቷ፣ የውጭ ጉዳይ ሚኒስቴሩ፣ የብሔራዊ የደህንነት አማካሪ ከኢትዮጵያና በአካባቢው ካሉ አቻዎቻቸው ጋር ስለ ትግራዩ ግጭት ፖለቲካዊ መፍትሄ ለማ ለማምጣት እየሰሩ መሆኑን ገልጸዋል። አስተዳደሩ ለሰብአዊ እርዳታ እገዛ የሚሆን ወደ 35 ሚሊዮን ዶላር አዲስ የእርዳታ ገንዘብ መለገሱን አስታውሰው፣ ከዋይት ሀውስ የተላኩ ልዩ መልእክተኞችም የአስተዳደሩን ዲፕሎማሲያዊ ጥረቶች ለመደገፍ በቅርቡ ወደ አፍሪካ መጓዛቸውን ጠቅሰዋል። እንዳለመታደል ሆኖ እነዚህ ሁሉ ጥረቶች የቀየሩት ነገር ጥቂት ሲሆን ግጭቱ ግን ተባብሶ ቀጥሏል። በማለት የኢትዮጵያ መንግስት መፍትሄ የሚላቸው ነገሮች የማይሰሩ መሆናቸውን ግልጽ ቢሆንም በያዘው መንገድ በግትርነት ቀጥሎበታል። ስለዚህ ለአሜሪካና አጋሮቿ የአስተዳደሩን የፖለቲካ ስሌት ወሳኝ በሆነ መንገድ መለወጥ የሚያስፈልግበት ጊዜ አሁን ነው። የባይደን አስተዳደር በትግራይ ያለውን ግፍና መከራ ለማስቆምም በቅርቡ ያወጣው የቪዛ እገዳ ጥሩ ጅምር ነው። ይሁን እንጂ ሌሎች ተጨማሪ ጠንካራ እርምጃዎችም ያስፈልጋሉ ብለዋል። ከሁሉም ነገር በፊት ቀድሞ መደረግ ያለበት የኤርትራ ጦር ከኢትዮጵያ በአስቸኳይ እንዲወጣ ማድረግ ነው። የባይደን አስተዳደር አንድ አይነት አስተሳሰብ ያላቸው ሀገራትን በማስተባበር በኤርትራ መንግስት ላይ ዓለም አቀፍ የጦር መሳሪያ ማዕቀብ የሚጣልበትን መንገድ መምራት ይኖርባቸዋል በማለትም አሳስበዋል። የባይደን አስተዳደር ለሰብአዊ መብት ጥሰት ተጠያቂ የሆኑትን የኤርትራ ባለስልጣናት ላይ የኢኮኖሚ ማዕቀብ ማድረግ ይኖርበታል። በኢትዮጵያ በኩልም ተሳታፊ በሆኑት ወገኖች ላይ ተመሳሳይ እርምጃ ሊወስድ ይገባል። አስተዳደሩ ከዓለም አቀፉ የፋይናንስ ተቋማት ወደ ኢትዮጵያ መንግስት የሚደረገው እርዳታ እንዳይሰጥም መቃወም ይኖርበታል። ለህዝብም ቀጥተኛ ጥቅም በሚሰጡ አገልግሎቶች እንደ ጤናና ትምህርት የመሳሰሉት ግን ከማዕቀቡ ነፃ መሆን አለባቸው። ይሁን እንጂ እነዚህ ተቋማት ግን በትግራይና በሌሎች የኢትዮጵያ አካባቢዎች የሚፈጸሙ ግፎች እስካሉ ድረስ የተለመደውን ነገር እያደረጉ እንዲቀጥሉ መፈቀድ አይኖርበትም ሲሉ አክለዋል። ህግ አውጮቹ እንዲሁም የኢኮኖሚ ማዕቀቡ ይህ ድርጊት በፈጸሙት፣ ባስተባበሩት፣ ወይም የሰብአዊ መብት ጥሰት እንዳይቆም ያደረጉትን የመንግስት ባለስልጣናትን ጨምሮ የህወሀት አባላትና ሌሎች ታጣቂ ቡድኖችም ላይ ተፈጻሚ መሆን አለበት። በተጨማሪም ሊያስከትለው የሚችለው የተወሳሰበ ነገር መኖሩ ግልጽ ቢሆንም ኢትዮጵያ ላይ የሚጣለው የጦር መሳሪያ ማዕቀብም ከአማራጮች ውጪ መሆን የለበትም ሲሉ አሳስበዋል። በመጨረሻም ዩናይትድ ስቴትስ አጋር ከሆኑ የአፍሪካ መሪዎችና በአካባቢው ከሚሰሩት ከተለያዩ ዘርፈ ብዙ ድርጅቶች ጋር የሰብአዊ መብት ጥሰት እንዳይኖር ተአማኒ ግልጽና ተጠያቂነት ያለበት አሰራር እንዲኖር ከማድረግም ውጭ አልፎም መሰራት አለበት። የአፍሪካ ህብረትና ሌሎች ብሔራዊ ውይይት እንዲኖርም ሁኔታዎችን የማመቻቸት ሚና ሊጫወቱ ያስፈልጋል። ኢትዮጵያን በአካባቢው ለረዥም ጊዜና በቋሚነት የዩናይትድ ስቴትስን ጥቅም በማስጠበቅ ወሳኝ ሚና እንደነበራት የሚታወቅ በመሆኑ የኢትዮጵያ መንግስት ይህን ያቀረብነውን የመፍትሄ ሀሳብ ይቃወመዋል ብለን አንገምትም። ይሁን እንጂ እነዚህን ተግባራዊ አለማድረግ የሰላማዊ ዜጎችን ህይወት ዋጋ ያስከፍላል፣ አላስፈላጊ መከራንም ያመጣል፣ በሰብአዊ መብት አስከባሪነት ያለንን የቀዳሚነት ዝናም ያሳጣናል ብለዋል። በመጨረሻም ፍላጎታችን እየወደቀ ካለ መንግስት ጋር በሚደረግ ትብብር አይሳካም። አገር ፈርሶ ከሚመጣ ጉዳት ይልቅ ግንኙነት ላይ የሚመጣ ጉዳት ይሻላል። ይህ በምትፈርስ ሀገር ላይ ከምንከፍለው ዋጋ እጅግ ያነሰ ነው። በጥንቃቄ የሚወሰድ እርምጃ ግልጽ ነው። ለሰላማዊ የበለጸገችና ዴሞክራቲክ ኢትዮጵያ የሚሆን መፍትሄ አሜሪካ ማሳየት አለባት በማለት አስተያየታቸውን ደምድመዋል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኢትዮጵያና ኤርትራ መንግስት ባለስልጣኖች ላይ ይፋ ያደረገውን የቪዛ ገደቦችን የሚቃወሙ መሆኑን በመግለጽ አስተያየታቸውን የሰጡት ሌላው የምክር ቤት አባል ደግሞ የኦክላሃማው ሪፐብሊካን ሴኔተር ጀምስ ማውንቲን ኢንሆፍ ናቸው። ኢንሆፍ ሰሞኑን በምክር ቤቱ በሰጡት መግለጫቸው ከሁሉ በፊት ግልጽ ማድረግ የሚኖርብን ነገር በተለይ የኢትዮጵያ መንግስት በትግራይ ላለው ግጭት ሰላማዊ መፍትሄ ከመሻት ውጭ የምንፈልገው ሌላ ነገር አለመኖሩን ነው ብለዋል። ይሁን እንጂ አሉ ሴኔተሩ ይህ አሸባሪ ድርጅት የሆነው ሕወሓት ከኢትዮጵያ መንግስት ጋር በእኩል አይን እንዲታይ ተደርጓል። ያ ተቀባይነት የሌለውና ስህተትም ነው። ሁለቱ አንድ እንደሆኑ አድርገን ነገሮችን ሁሉ በእኩል ማየታችን ያስቆጣል ብለዋል ሴኔተሩ። በመቀጠልም መቶ በመቶ እርግጠኛ መሆን እንዲቻልና ማንም ሰው በዚህ ጉዳይ የተሳሳተ ግምት እንዳይኖረው አንድ ነገር ግልጽ እንዲሆን ልናገር። ይህ አሰቃቂ የሆነው የሰባዊ መብት ጥሰት በዓለማችን ምንም ስፍራ አይኖረውም። ጠቅላይ ሚኒስትር አብይ አህመድም ይህን በመንግስት ተቀባይነት የሌለውን ድርጊት የፈጸሙትን ተጠያቂ እንደሚሆኑ ግልጽ በማድረጋቸው እጅግ በጣም ኮርቻለሁ የሚሆነውም ያ ነው ብለዋል። ኢትዮጵያን እዚህ ምክር ቤት ውስጥ ከኔ በላይ የሚያውቀው የለም ያሉት ሴኔተሩ ጥንታዊነቷና ነጻነቷን ጠብቃ ስለኖሮችው ኢትዮጵያ ታሪክ እንደሚያውቁ ተናግረዋል። ቀድሞ እንደ ኤሮፓያን አቆጣጠር በ ሺህ ዘጠኝ መቶ ሰባዎች መሪ ከነበሩት ከኮሎኔል መንግስቱ ኃይለ ማርያም ስርአት እስከ ጠቅላይ ሚኒስተር መለስ ዜናዊ ከዛም ወዲህ እስከ ጠቅላይ ሚኒስትር ኃይለ ማርያም ድረስ ያሉትን ሁኔታዎችም አነሳስተዋል። የቀድሞውን ጠቅላይ ሚኒስትር መለስ ዜናዊ በደንብ እንደሚያውቋቸው የተናገሩት ሴኔተሩ መለስ ህይወታቸው እስካለፈበት የጎርጎሮሳውያኑ 2012 ዓ.ም ድረስ ዴሞክራሲን ለማስፋፋት መሞከራቸውንና አንዳንድ ለውጦችንም ማምጣታቸውን መስክረዋል። ጠቅላይ ሚኒስትር ኃይለ ማርያምም ብዙ ተጨባጭ ነገሮችን ማስመዝገባቸውን ጠቅሰው ከሳቸውም ሆነ ከጠቅላይ ሚኒስትር አብይ አህመድ ጋር በተገናኙበት ወቅት አብረው ጸሎት ማድረጋቸውን አስታውሰዋል። አሁን ስላለው ሁኔታም ሲያስረዱ ይሄ ሁኔታ እዚህ እንዴት እንደደረሰ ከስር መሰረቱ ላስረዳችሁ በማለት ኢትዮጵያን ከጎበኙበት ከ2005 ዓ.ም ጀምሮ የነበረውን ሁኔታ ዘርዝረው አስረድተዋል። 19 ያህል ጊዜ ወደ ኢትዮጵያ መመላለሳቸውንና ከጠቅላይ ሚኒስትሮች ከካቢኔ አባላትና ህግ አውጪዎች፣ የቢዝነስ ሰዎችና የእርዳታ ሰራተኞች ጋር እንዲሁም በእነዚህ መካከል ካሉ ሰዎች ጋር መገናኘታቸውንም ተናግረዋል። እንደ አውሮፓውያን አቆጣጠር በ2018 ዓ ም አብይ አህመድ ጠቅላይ ሚኒስቴር ሆነው የተመረጡት ኢትዮጵያን ለ30 ዓመታት ያህል የገዛው ኢህአዴግ ላይ በተነሳው ተቃውሞ መሆኑን ገልጸው አዲስ አመራር በምትፈልግ ሀገር ወደ ስልጣን የመጡ መሆናቸውንም ተናግረዋል። አብይም እንደተመረጡ ገንቢ ለውጦችን ማምጣት መጀመራቸውን፣ እርቅ ለማስፈንና በሁሉም እክሎች በማለፍ ሊበራል ዴሞክራቲክ ማሻሻያዎችን አምጥተዋል። ውጤትም አስመዝግበዋል። የፖለቲካ እስረኞችና ጋዜጠኞችንም ከእስር ነጻ አውጥተዋል። ከኤርትራ ጋር ከአስርት ዓመታት ጦርነት በኋላ እርቅ በማውረዳቸው የኖቤል ተሸላሚ መሆናቸውንም ጠቅሰዋል። ኢህአዴግም በበላይነት ይመሩ የነበሩትን ከሰሜን የሀገሪቱ ክፍል ከትግራይ የሆኑት የህወሀት አባላት ነበሩ ብለዋል። ሴኔተሩ አያይዘውም ጠቅላይ ሚኒስትር አብይ ከትግራይ ክልል አካባቢ የመጡ ሰዎች ብቻ ሀገሪቱን የሚመሩበት ስርዓት ሳይሆን ሁሉን ያቀፈ አዲስ መንግስት ለማቋቋም ሲነሱ ህወሀቶች ደስተኛ አልሆኑም። ምክንያቱም ለአስርተ ዓመታት የያዙትን ስልጣን የለቀቁ መሆኑን ተሰማቸው። ከኤርትራ ጋር በነበረው የሰላም ስምምነትም ደስተኞች አልነበሩም ። ስለዚህ አሁን እንደ ተጎዱ ስለሚሰማቸው ሰላም አይፈልጉም ብለዋል። ሴኔተር ኢንሆፍ ማብራሪያቸውን በመቀጠል ህወሀቶች በዚህ የተነሳ እንደ አውሮፓውያን አቆጣጠር በ2019 ዓ.ም በአዲሱ መንግስት ውስጥም ሆነ ፓርቲ ውስጥ መሳተፍ የማይፈልጉ መሆኑን በመግለጽ አንዳንድ እርምጃዎችን መውሰድ ጀመሩ። በተከሰተው የኮሮና ቫይረስ ወረርሽኝ እንዲተላለፍ የተደረገው ብሔራዊ የምርጫ ሰሌዳን በመተላለፍ ከሌሎች ክልሎች ተለይተው የክልሉን ፓርላማ ለመቆጣጠር በመስከረም ወር ላይ የራሳቸውን ምርጫ አደረጉ ሲሉ ተናግረዋል። ሴኔተሩ አያይዘውም ከዚያም በኋላ ከአሸባሪው ህወሓት ጋር የተባበረው ሚሊሻ ባለፈው ጥቅምት በመቀሌ አቅራቢያ ያለውን የኢትዮጵያን ሰራዊት ጦር ሰፈር በማጥቃት በዚያ የነበረውን መሳሪያ ዘረፈ። ይህ ነገር እንደገና ገልጽ ላደርገውና የክልሉ ፓርቲ ህወሓት የመንግስት ጦር ሰፈርን አጠቃ፣ መንግስትም በአግባቡ ምላሹን ሰጠ ካሉ በኋላ ስለዚህ ከመጀመሪያው አሸባሪ የነበረው ወገን በደንብ የታጠቀ ስለነበረ እስካሁን ድረስ የተራዘመውን ውጊያ መልሶ እያካሄደ ነው ብለዋል። አሁን እየሆነ ያለው ነገር ይህ ነው የሚሉት ሴኔተር ኢንሆፍ መንግስታችን ሁለቱን በእኩል አይን መታየት የሌለባቸውን ወገኖች እኩል አስቀምጦ ማየቱ የሚገርመኝ ለዚህ ነው፣ አንደኛው የተመረጠ መንግስት ሲሆን ሌላኛው ስልጣኑን እንዲያጣ የተደረገ አሸባሪ ቡድን ነው ብለዋል። ስለዚህ የኢትዮጵያ መንግስት ይህን የተመዘገበውን ድርጊት አለመፈጸሙን በግልጽ አስታውቋል። ድርጊቱ ተቀባይነት የሌለው መሆኑንም ገልጾ ድርጊቱን የፈጸሙትን ተጠያቂ እንደሚሆኑ ተናግሯል። ስለዚህ እኛ አሜሪካኖች ኢትዮጵያን ማሳተፍና ዛሬ የምናየው ነገር ሁሉ እስከ ዛሬ ለአመታት ሲሰሩ የኖሩ ድርጊቶች ውጤት መሆኑን መረዳት አለብን። እነሱ ደህንነቷና አንድነቷ የተጠበቀ ሰላማዊትና የተረጋጋች ኢትዮጵያን ለመገንባት እየሰሩ ነው በማለት ስለዚህ ሰላም እንዴት አድርገው መልሰው ማስፈን እንደሚችሉ እንዴት አድርገ ልናግዛቸው እንደምንችል ልናነጋግራቸው ያስፈልገናል ብለዋል። በመንግስታቸው ላይ የቪዛ ማዕቀብ መቅጣት ማለት ለዚህ ያበቃቸውን ታሪክ ታሪክ የማናውቅ ወይም በክልሎች መካከል ያለውን ልዩነት ውጤት መሆኑን መገንዘብ የማንችል ያስመስልብናል ያሉት ሴኔተር ኢንሆፍ፣ በመጨረሻም ለጠቅላይ ሚኒስትር አብይና በኢትዮጵያ ለምትገኙ ወዳጆቻችን በሙሉ በቀጥታ ልነግራችሁ የምፈልገው ታሪካችሁን የምናውቅ ሁሉ ከእናንተው ጋር መሆናችንን መሆኑን ልገልጽላችሁ እወዳለሁ በማለት ንግግራቸውን ደምድመዋል። ለደረጀ ደስታ ዘገባ ኤደን ገረመው ከዋሽንግተን ዲሲ